በሰሜን ወሎ ዞን ቡግና ወረዳ የተከሰተውን ድርቅ ተከትሎ አስቸኳይ የምግብ እርዳታ ያስፈልጋቸዋል ከተባሉ አንድ መቶ ዘጠኝ ሺህ ሰዎች ውስጥ እስካሁን ማድረስ የተቻለው ለ27 ሺዎቹ ብቻ እንደሆነ የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት አስታወቀ። በወረዳው ከ16 ሺህ ኩንታል በላይ እርዳታ እህል እንደሚያስፈልግ ለመንግስትም ሆነ ለረጂ ድርጅቶች ማሳወቃቸውን ለአሜሪካ ድምጽ ያስታወሱት የጽህፈት ቤቱ ኃላፊ አቶ አለሙ ይመር እስካሁን በመንግስት በኩል ወደ ስፍራ የተላከው 4000 ኩንታል ብቻ እንደሆነና ከሌሎች ረጅ ድርጅቶች የተገኘው ደግሞ 1500 ኩንታል ብቻ መሆኑን ገልጸዋል። በዚህም ከ78 ሺህ በላይ ምግብ ፈላጊ የወረዳው ነዋሪዎች የእርዳታ ህል በመጠባበቅ ላይ ናቸው ብለዋል። የአሜሪካ ድምጽ ያነጋገራቸውና የአይና ቡግና ከተማ ነዋሪዎች የእርዳታ ህል ወደሚከፋፈልበት ስፍራ በየቀኑ ቢሄዱም እህል እንዳላገኙ ነግረውናል። ከአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽንና ከፌዴራል አደጋ ስጋት ስራ አመራርና ኮሚሽን መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይህ በእንዲህ እንዳለ በሰሜን ወሎ ዞን ዋድላ ወረዳ ዜሮ ሶስት ቀበሌ ቀጭኔ ተብሎ በሚጠራው ጎጥ ትላንት ሐሙስ የሀምሳ አራት አርሶ አደሮች ሰብል በቃጠሎ መውደሙን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ዛሬ አመሻሹን ለአሜሪካ ድምጽ ገልጿል። አስቴር ምስጋናው ናት ጉዳዩን የተከታተለችው። በሰሜን ወሎ ዞን ቡግና ወረዳ የተከሰተውን ድርቅ ተከትሎ ያጋጠመውን የምግብ እጥረት ለመቆጣጠር ከመንግስትና መንግስታዊ ካልሆኑ ድርጅቶች ወደ ስፍራው የተላከው የምግብ እርዳታ በቂ አለመሆኑን የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር ለአሜሪካ ድምጽ ገለጹ። ያ በመንግስት በኩል ባለፈው በተነጋገርነው የሚጓጓዝ ነው የተነጋገር ነው ያንን መሰረት ተደርጎ በመጀመሪያው ዙር ላይ አራት ሺ አንድ መቶ ኩንታል ወደ ወረዳ የገባበት ሁኔታ ነው ያለው። ከዛ በኋላ ግን በባመንዝ በኩል እርዳታ እንደሚገባ ነው እየተሰጠም ያለ ነው። ያን ደግሞ ታርጌቲንግ አለው ምናለው ቀበሌ ድረስ ብዙ ጊዜ ነው የሚፈጀው እና በዚህ ህብረተሰብ ደግሞ አስቸኳይ የሆነ ምላሽ የሚፈልገው ወደ ሰባ ፐርሰንት የሚሆነው ህብረተሰብ አሁንም ሌሎች እርዳታ አልደረሰውም፣ እና አስቸኳይ ቃል በመሰረት በተነጋገርና በጠየቀ መሰረት የክልሉ መንግስት የሚመለከተው ወደ አስቸኳይ ድጋፍ መግባት አለበት የሚል አሳብ ነው ያለን። በአይና ቡግና ከተማ እርዳታ በሚሰጥበት ስፍራ ላይ በየቀኑ የሚሰበሰበው ህዝብ የመጣ እርዳታ እንዲሰጠው ጥያቄ ሲያሰማ እንደሚውል የከተማዋ ነዋሪ ወይዘሮ እታለም ወዳጄ በስልክ አሰምተውኛል። ቀጣይ ደግሞ ሲመጣ ትመዘገባላችሁ የተባለ ነው። አሁን የወር የሚለው አይሰናሽም ጠቀቱ አቶ ወርቁ ዘገዬ ባለፈው ዓመት ከኦሮሚያ ክልል ተፈናቅለው ወደ ተወለዱበት ቀይ ልጆቻቸውን ይዘው አይና ቡግና ከተማ እንደገቡ ይናገራሉ። ዘመድ በሰጣቸው መሬት ላይ አርሰው ኑሯቸውን መቀየር ቢያቅዱም በተከሰተው ድርቅ ምክንያት ያሰቡት አልተሳካም። እርዳታ ለመቀበል ቢመዘገቡም ከሁለት ሳምንት በላይ እንደሆናቸው ገልጸዋል። እርዳታ እንግዲህ መቀየር ተመዝግበን ተቀምጠናል። ሶስት ሳምንቱ ነው

ሰው በዛ ምን ያህል ይድረሰን ነው? ሰው በዛ። ሰው ይበዛል ይበዛል ይበዛል። ጦጣ ምንም ይድረሰን ነው። ከሀያ ቀን በፊት የሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ አለሙ ይመር ወረዳው በፋኖ ታጣቂዎች ስር በመሆኑ ለተከሰተው የምግብ እጥረት መንግስት በቶሎ ምላሽ መስጠት አልቻለም ብለው ነበር። የአካባቢው የሀገር ሽማግሌዎችና የሃይማኖት አባቶች ባደረጉት ጥረት ከአንድ መቶ አስር ሺህ በላይ ለሆኑ ሰዎች ከአስራ ስድስት ሺህ ኩንታል በላይ የእርዳታ እህል ወደ ስፍራው እየተጓጓዘ መሆኑ መሆኑን ለአሜሪካ ድምጽ መናገራቸው ይታወሳል። አቶ አለሙ እስካሁን ወደ ወረዳው የደረሰውን የእርዳታ ህል በቁጥር ሲገልጹ ሌሎቹ ዘጠኝ በአስራ አምስት ኪሎ አስራ ስድስት ሺ ኩንታል ነው። ግን አሁን የገባው የአራት ሺ አንድ መቶ ኩንታል ነው። ወደ ሰባ ስምንት ሺ ማማት አካባቢ አሁን የሚቀራ ህብረተሰቡ የጠበቀው ብዙ ነገር ነው። በመንግስት በኩል እንዲሆን በኤምጆ

ይኸው በዛ ያው የተሰራ መሰለኝ ነው ወደው እንደገባ ነው የሚሰጠው። በመሰረቱ ከመኪና ላይ ነው የሚወርደው። የእርዳታ እህል እንዲገባ መንግስትንና የፋኖ ታጣቂዎችን ለማስማማት በወረዳው ከተመረጡት አስራ ስምንት የሀገር ሽማግሌዎች፣ የሃይማኖት አባቶችና ከሌሎች የህብረተሰብ ክፍሎች መካከል አንዱ የሆኑት ቄስ ገብረ እግዚአብሔር ዝናቤ ዛሬ ለአሜሪካ ድምጽ እንደተናገሩት በመንግስትም ሆነ በረጅ ድርጅቶች የተላከው ድጋፍ አነስተኛ መሆኑን ገልጸው በወረዳው ውስጥ ሶስት የእርዳታ እህል ማከፋፈያ ጣቢያ ያለ ሲሆን እስካሁን የመጣው ከወረዳው ዋና ከተማ አይነ ቡግና ባለው ጣቢያ ላይ ብቻ ነው። ሩቅ ቀበሌ ያሉት ተረጂዎች የሚያገኙበት እድል እስካሁን አልተመቻቸም ብለዋል። አይና ማሰራጫ ጠጋ ድረስ ነው የታዘዝ ነው እያሉ ሹፌሮች ና የራ ድርጅት የሚልካት ሹፌሮች ና መኪናዎች አይና እየዘረገፉነ እየዘረገፉብነ እየተመለሱ ነው የሚል ነገር ነው መልስ የተሰጠ ነው። በቀደም ደግሞ በሀያ ስምንት እዛ ተሰባሰቡ ስለነበር ላሊበላ ለምንድ ነው ምን እንዲህ የሆነው? ዞሮ ዞሮ ህዝቡ ሊረዳ ና ችግር ሊወጣ ከሆነ ሰማንያ ኪሎ ሜትር ና ዘጠና ኪሎ ሜትር ተጉዞ መጥቶ ደቃ ና ህል መውሰድ ይችላል ወይ እስካሁን እኳ እዚያ ሲረዳ ነበረ ጋር ግን አሁን በችግር ጊዜ ለምንድ ነው አይና እያራደጉት የሚመለሱት የሚለውን አንስተን ገምግመናል። አሁን በአምስት ስድስት ቀበሌዎች ላይ ነው በላይ ሀላ ከተማው ባሉት ወደ ላይ ወደ ደጋዋዛው አይና ላይ ባሉት አይና ዙሪያ ባሉቱ አምስት ስድስት ቀበሌዎች ላይ ነው እየተሰራጨ ያለው እንጂ ወደ አስሩ ቀበል የሚሆነው ወደ ታች ነው ያለው አይደለም። እህል ማግኘት እህል አልገባለትም ገና አሁ ቃለች በተገባው ልክ ቀርቶ ምንም ገና ነው አልገባም። የቡግና ወረዳ ጤና ጽህፈት ቤት ኃላፊ አቶ ገብረ መስቀል አለሙ ከሳምንት በፊት ለአሜሪካ ድምጽ እንደተናገሩት በወረዳው በተከሰተው የምግብ እጥረትና በፀጥታ ችግር ምክንያት ከሰባት ሺህ በላይ ከአምስት አመት በታች የሆኑ ህጻናት፣ ከሶስት ሺህ በላይ ደግሞ ነፍሰ ጡር የሚያጠቡ እናቶች በተመጣጠነ ምግብ እጥረት ተጋላጭ መሆናቸውን በጤና ተቋማት መረጋገጡን ጠቅሰው ነበር። ቁጥሩ ከተገለጸ በኋላ በተለይ የተባበሩት መንግስታት ህጻናት መርጃ ድርጅት ዩኒሴፍ እና ዓለም የምግብ ፕሮግራም ወደ ወረዳው 2801 ካርቶን አልሚ ምግቦች፣ 75 ካርቶን ብስኩት፣ 175 ቆርቆሮ ወተት እና 2485 ካርቶን የተለያዩ የህክምና መድኃኒቶች ወደ ወረዳው ገብቶ ለእናቶችና ህጻናት እየተሰራጨ ይገኛል ብለዋል። ይህ ግን በቂ አለመሆኑንና ተጨማሪ እንደሚያስፈልግ ተናግረው ነበር። ተጨማሪ መረጃ ለማግኘት ዛሬ በእጅ ስልካቸው ላይ ደጋግመን ብንደውልም ስልኩ ባለመነሳቱ ምክንያት ሀሳብ አስተያየታቸውን ማካተት አልቻልንም። ከአማራ ክልል አደጋ መከላከልና ምግባ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው ባታብል እንዲሁም ለፌዴራል አደጋ ስጋትና ስራ አመራር ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ዶክተር አለማየሁ ወጫቶ የእጅ ስልክ ላይ ደጋግመን ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ታህሳስ 11 ቀን 2017 ዓ.ም በፌስቡክ ገጹ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ ስለመኖሩ የወጡ ሪፖርቶችን እየተከታተለ መሆኑን አመልክቷል። ሁኔታውን መከታተላችንና መገምገማችን እንቀጥላለን ያለው መግለጫው ቀውሱ መወገዱን ለማረጋገጥ እንደሚሰራም መጥቀሱ ይታወሳል። ይህ በእንዲህ እንዳለ ትላንት ጥር አንድ ቀን ሁለት ሺ አስራ ሰባት ዓመተ ምህረት በዋድላ ወረዳ ዜሮ ሶስት ቀበሌ ሰብል መቃጠሉን የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት አቶ አለሙ ይመር አመሻሹን ለአሜሪካ ድምጽ ገልጸዋል። ቃጠሎ የደረሰው ቀጭኔ ተብሎ በሚጠራው ጎጥ ላይ ሲሆን በቃጠሎው የሃምሳ ሁለት አርሶ አደሮች ሰብል መውደሙን ገልጸዋል። መነሻ በጥንቃቄ ጉድለት ነው። ህፃን ልጅ ማሳው ዙሪያ በተከመረው ክምር እሳት ወደ ምርቱ የሄደውና ወረን ወደ አምሳ ሁለት አርሶ አደሮች በአባዋራ ደረጃ ጉዳት ደርሶባቸዋል። በቤተሰብ ደረጃ ስናየው ደግሞ ወደ ሁለት መቶ ስልሳ የሚሆኑ ቤተሰቦች ችግሩ የተከሰተበት አግባብ ነው ያለው። በገንዘብ ደረጃ ይሰላ የወደመው ንብረት ወደ አስራ ዘጠኝ ሚሊዮን ብር አካባቢ የሚሆን ንብረት የወደመበት ሁኔታ እንዳለ ወረዳው ጽሕፈት ቤት የሰጠው ከሰባት ወር ከስምንት ወር በፊት የተፈጠሩ ችግሮች ነበሩ። በቀበሌ ደረጃ አንድ ቤት ሁለት ቤት በምርትም የተወሰነ ቃጠሎዎች ነበሩ አልፎ አልፎ እና የእነዚያ ሁላ ቀበሌዎች ተደምሮ ነው። ዛሬ ግን የሚመለከተው ቲም ሄዶ ቦታው ድረስ አረጋግጦ ትናንት የተፈጠረው አንድ ቀበሌ ዜሮ ሶስት ቀበሌ እንደሆነ ወረዴ አረጋገጥነ ትናንት በደረሰው የሰብል ቃጠሎ ከአስራ ዘጠኝ ሚሊዮን ብር በላይ የሚገመት ሰብል መውደሙን አቶ አለሙ አረጋግጠዋል። ለአሜሪካ ድምጽ አስቴር ምስጋ ነው።